spool በሴካፋ የእግር ኳስ ውድድር የኢትዮጵያ ብሔራዊ የእግር ኳስ ቡድን ወደ ግማሽ ፍጻሜ ለማለፍ የነበረችው ጭላንጭል ተስፋ ዛሬ ተዳፍናለች። በእንግሊዝ ፕሪምየር ሊግ ማንቸስተር ዩናይትድ በሜዳው መሸነፉን ተከትሎ ለተፈጠረው ግጭት ቡድኖቹ በአስቸኳይ ዝርዝር ማብራሪያ እንዲሰጡ እስከ ረቡዕ ድረስ ጊዜ ተሰጥቷቸዋል። በጀርመን ቡንደስሊጋ መሪው ባየር ሚንሽን ምርጥ ተጫዋቾችን መሰብሰቡን አሁንም ቀጥሏል። ባየር ሚንሽን አሁን ደግሞ አይኑን የጣለው በባየር ሌቨርኩሰኑ የብሔራዊ ቡድን ተሰላፊ ግብ ጠባቂ ላይ ነው ነው። በስፔን ላ ሊጋ የባርሴሎናው ሊዮኔል ሜሲ በኮከብ ግብ አግቢነቱ እየገሰገሰ ነው። አብራችን ቆዩ። የምስራቅና መካከለኛው አፍሪካ እግር ኳስ ማህበር ምክር ቤት በእንግሊዝኛ ምጻሩ ሴካፋ እግር ኳስ ጨዋታ ሊጠናቀቅ ጥቂት ቀናት ብቻ ይቀሩታል። በውድድሩ ተሳታፊ የነበረው የኢትዮጵያ ብሔራዊ የእግር ኳስ ቡድን ወደ ግማሽ ፍጻሜው ለማለፍ የነበረችው ቀጭን ተስፋ ዛሬ ተበጥሳለች። ብሔራዊ ቡድኑ ትናንት ከዩጋንዳ ጋር ባደረገው ጨዋታ እድሉን አሳልፎ ሰጥቷል። ጨዋታውን ለመዘገብ ኬንያ የሚገኘው የሶከር ኢትዮጵያ ድረገጽ ምርሃ አርታይ ኦምናታ አደለ የትናንቱን ጨዋታ እንዲቃኝቶታል። የትናንትና ጨዋታ እንግዲህ ካካሜጋ ላይ በሚገኘው የቡኮንጉ ስቴዲየም ነበር የተደረገው። ዩጋንዳ ያው ለማለፍ የተሻለ እድል ይዛ ገብታለች። ማሸነፍና አቻ መውጣት ቀጥታ ወደ ግማሽ ፍጻሜው ያሳልፋት ነበር። ኢትዮጵያ ግን በብሩንዲ አራት ለአንድ እንደመሸነፏ ግዴታ ማሸነፍ ገብታ ብቻ ነበር እድሏን ይዘ የሄደችው፣ እና ያን ተከትሎም የኛ ቡድን ትንሽ ጥንቃቄ የተሞላበት እና ግቦችን አስቆጥሮ ለሞታ ሞከረበት ነበር። ነገር ግን የመጀመሪያ አጋማሽ ላይ መሰለኝ በአቡበካር ሳኔ ግብ ኢትዮጵያ ብሔራዊ ቡድን መምራት ይችላል። በተደጋጋሚም ወደ ዩጋንዳ ግብ ክልል መድረስ ይችላል። በጨዋታ ምንቀሳሴ በተለይ ሰላሳኛ ወደ ቃደር ጥሩ መንቀሳቀስ የመጀመሪያ አጋማሽ እንዲሁም ሌላ ግብም አስቆጥሮ ነበር የኢትዮጵያ ብሔራዊ ቡድን ነገር ግን የዕለቱ ዳኛ ኬንያዊ ዳኛ ግቡን ሳያዘርፉ ቃተዋል እንጂ ሁለት ለዜሮ መምራት የሚችልበትን ድል ነበረው ነበረው ማለት ይቻላል። ነገር ግን ከሁለተኛው አጋማሽ በኋላ የዩጋንዳ ብሔራዊ ቡድን በተደጋጋሚ ወደ ጫና መፍጠር ይዞ ነበር። ያም ተከትሎም የአቻን ነግብ አራት ደቂቃ ሲቀረው በዴሪክ ሚስንባምቢ ጎል አስቆጥሮ አንድ አቻ ሁለት ቡድኖች ተለያይተዋል። በጨዋታ ላይ የመጨረሻዎቹ ደቂቃዎች ላይ በተለይ የዩጋንዳ ተጫዋቾች ኃይል የቀላቀለበት አጫወት ሲጫወቱ ስለነበረ ሁለት ተጫዋቾች አይዛክ ሙሌሚ ና ቲሞቲ አዎን የተባሉ ሁለት የተከላካይ መስመር ተጫዋቾች በቀይ ካርድ ተሰናብተዋል። ሆኖም ግን የኢትዮጵያ ብሔራዊ ቡድን በተለይ በሁለተኛው አጋማሽ ላይ የመከላከልን መምረጡ እና ተጨማሪ ግቦችን ለማስቆጠር አለመቻሉን ተከትሎ ያው ሊሸንፍ ይችላል ማለት ነው። ሊወድቅ ይችላል ማለት ነው። አንዳቻ ነው የተለያየ። ያው ዛሬ ደቡብ ሱዳን እና ብሩንዲ ጨዋታቸውን አድርገዋል። ያም ተከትሎም ያው ውጤት ላይ ደቡብ ሱዳን ብታሸንፍ ኖሮ ለውጥ ይመጣ ነበር። ቢያንስ ከሶስት እና ከሶስት ጎል በላይ ብታሸንፍ ኖሮ እኛን አልት ነበር። ነገር ግን ያህል ይሆን ስላልቻለ ያው የኢትዮጵያ ብሔራዊ ቡድን ወርቋል፣ ከምድቡም ዩጋንዳ እና ብሩንዲ ተያይዘው አልፏል ማለት ነው። በእርግጥ የደቡብ ሱዳን ቡድን ላይ መንጠልጠሉ ብዙም ያዋጣም አልነበረ ነበር፣ ምክንያቱም ደቡብ ሱዳን በኢትዮጵያም በኡጋንዳም በሰፊ ልዩነት ነበር የተሸነፈው። ዞሮ ዞሮ የትናንትናው ጨዋታ ግን በመጨረሻዎቹ ደቂቃዎች ላይም ቢሆን በአስር 10 ተጫዋች እየተጫወቱም ነጥባቸውን አስጠብቀው መውጣት ችሏል። ዩጋንዳዎች ዩጋንዳዎች የሚገርመው ግቡን ያስቆጠሩት ቀይ ካርድ ከወጣ ከሁለት ደቂቃ በኋላ ነው። ሰማንያ ሶስተኛ ደቂቃ ላይ ነበር አይዛክ ሙሌሜ ዳዋ ሆጤርሳ ላይ በሰራው ጥፋት በሁለተኛ ቢጫ የወጣው። ነገር ግን ከዛ በኋላ በነበሩት ደቂቃዎች የኢትዮጵያ ብሔራዊ ቡድን የቁጥር ብልጫውን ተጠቅሞም ግብ ለማስቆጠር አልሞከረም። ጭራሽ ዩጋንዳዎች ነበሩ ተጠናክረው ሲጫወቱ የነበረው። ከዛም አንዳቻ የሚያደርገውን ግብ ካስቆጠረ በኋላ የዩጋንዳ ብሔራዊ ቡድን ተጫዋቾች ሰአት መግደል ነው የጀመሩት። ደቂቃውም በማለቁ ያው የኢትዮጵያ ብሔራዊ ቡድን ጨራሽ ተሸናፊ ነው ያደረገው። ነገር ግን ሙከራዎች ተደርገው ያልሳኩ ሙከራዎች ነበር የነበሩት። በአጠቃላይ ግን በዚህ ውድድር ላይ የኢትዮጵያ ብሔራዊ ቡድን አቋምን ስትመለከተው በእርግጥ ውጤቱ እንዳየ ነው ነው እንግዲህ ከአፍሪካም ዋንጫ ከቻንም ከምንም እያለ ወርዶ ከሴካፋም እንደወጣ ነው የምናየው። ግን በአጠቃላይ ውድድሮቹ ላይ ስታየው፣ ስትቃኘው ምን ይመስላል ይዘቱ ከሌሎች ቡድኖች አንጻር አነስተኛም ጠንካራም ከሚባሉት እውነት ለመናገር አሁን ከንደ ብሩንዲ አይነት ቡድኖች ጋር ተጫውቶ ያው አራት ለአንድ መሸነፍ ለኢትዮጵያ አሁን ያለንበትን ደረጃ እያሳየን ይመስለኛል። ጭራሽ ወደ ኋላ እየወረድን እንደሆነ ነው የሚያመለክተው። ሴካፋ ከዚህ በፊት ከምድብም ለማለፍ ብዙም የምንቸገርበት ውድድር አልነበረም። ግን ከምድብ የወደቅንባቸው ጊዜያቶች ያሉ ተሸንፈንም። ነገር ግን አራት ለአንድ የተሸነፍንበት ውጤት በጣም ከፍተኛ ነው እና ያለፉትን አስራ አምስት ዓመታት በሴካፋ ታይቶ የማይታወቅ ውጤት ነው የተመዘገበው አራት ለአንድ የተሸነፍንበት ውጤት ደቡብ ሱዳን ላይ ግቦችን አስቆጥረናል ከዩጋንዳ ጋርም በተለይ በመጀመሪያው አጋማሽ ላይ ጥሩ መንቀሳቀስ ይችላል ቡድኑ። ግን በእንቅስቃሴ ደረጃ አሁንም ተስፋ ሰጪ ነገር አልተመለከትንበትም። የኢትዮጵያ ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድንን ለመደገፍ ከኢትዮጵያ ወደ ኬንያ ካቀኑ አስራ አንድ ደጋፊዎች መካከልም አንዱ የሆኑት አቶ ፍሬውንም አነጋግረናል የኢትዮጵያ ብሔራዊ ቡድን ደጋፊዎችን ማህበር መፍታ የተንቀሳቀሱን ነው ብሔራዊ ቡድኑ በሄደበት የምንጓዘው አላማችንም የተመሰረተበት ይሄ ነው። እንግዲህ ለድጋፍ መታችኋል። ከኢትዮጵያ እዚህ ኬንያ ድረስ ሄዳችሁ ነው ጨዋታውን የተከታተላችሁት። ምንድን ነው የተሰማችሁ ስሜት? በአጠቃላይ ውጤቱ እስካሁን ድረስ የተመለከትላቸው ጨዋታዎች ማለት ነው፣ በጠቅላላ ማለት ነው። የኢትዮጵያ ቡድን የጊፍት የጎል ጠባቂ ችግር ነው ያለብን። ጎሎች የተቆጠሩብን ያለው በግብ ጠባቂ ስህተት ነው። ከብሩንዲን ጋር በተደረገው ጨዋታ ላይ ስኮር የተደረገብን ጎል መያዝ አቅቶት ነው የተሻማ ኳስን አሁንም በተመሳሳይ ዩጋንዳ ያገባው እንደዛው ነው የጎል ኪፐር። በእንግሊዝ ፕሪምየር ሊግ የእግር ኳስ ግጥሚያ ትናንት በሜዳው ሽንፈት የገጠመው የማንቸስተር ዩናይትድ ቡድን አሰልጣኝ ከማንቸስተር ሲቲ አሰልጣኝ ጋር መጋጨታቸውን በተመለከተ እስከ ረቡዕ ድረስ ማብራሪያ እንዲሰጡ በእንግሊዝ እግር ኳስ ማህበር ተጠይቋል። የማንቸስተር ዩናይትድ አሰልጣኝ ጆሴ ሞሪኖ ቡድናቸው በፕሪምየር ሊጉ መሪ ማንቸስተር ሲቲ ሁለት ለአንድ ከተሸነፈ በኋላ የሲቲው አሰልጣኝ ሚካኤል አርቴታን በውሃና በወተት መያዣ እቃ መፈንከታቸው ተገልጧል። የማንቸስተር ዩናይትድ ተጫዋቾች በድል አድራጊው ማንቸስተር ሲቲ ፈንጠዝያ ባለመደሰታቸው ወደ መልበሻ ክፍል መተላለፊያ ላይ ጸብ መፈጠሩ ተዘግቧል። በትና ትናንትናው ድል መሪው ማንቸስተር ሲቲ ከተከታዩ ማንቸስተር ዩናይትድ ጋር ያለውን የነጥብ ልዩነት ወደ 11 ከፍ አድርጎታል። ማንቸስተር ሲቲ የፊታችን ረቡዕ የሚገጥመው ወራጅ ቀጣናው ከታች ሁለተኛ ደረጃ ላይ የሚገኘው ስዋንሲ ሲቲን ነው። ማንቸስተር ዩናይትድ ከቸልሲ በሶስት ነጥብ በልጦ በያዘው 35 ነጥቡ ሁለተኛ ደረጃ ላይ ይገኛል። 30 ነጥብ ይዞ አራተኛ ደረጃ ላይ የሚገኘው ሊቨርፑል ትናንት በግብፃዊው አጥቂው መሐመድ ሳላ ግብ በሜዳው ከኤቨርተን ጋር አቻ ተለያይቷል። የሊቨርፑል አሰልጣኝ ኤርግን ክሎፕ ወሳኝ ተጫዋቾችን ባለማሰለፋቸው ለቀረበባቸው ቅሬታ ተጫዋቾችን እያቀያየሩ ማሰለፋቸው ወደፊትም የሚቀጥል መሆኑን አስረግጧል። በትናንቱ ወሳኝ ጨዋታ ፊሊፕ ኮቲኖ እና ሮቤርቶ ፌርሚኖ አለመሰለፋቸው ብርቱ ነቀፌታ አስከትሏል። ትናንት ከሳው ሳምተን ጋር አንድ እኩል የተለያየው አርሰናል በአውሮፓ ሊግ 32 ቡድኖች ድልድል የሚገጥመው የስዊድኑ ኦስተርሱንድ ቡድንን ነው። ቡንደስሊጋ። በጀርመን ቡንደስሊጋ የባየር ሌቨርኩሰኑ ዋና ኃላፊ ሩዲ ቮለር መገናኛ አውታሮች የጀርመኑ ግብ ጠባቂ በጥር ወር ውስጥ ወደ ሀያሉ ባየር ሚንሽን ሊያቀና ነው መባሉን ዘብር አቃወሬ ሲሉ ነቀፉ። ባየር ሚንሽን በጀርመን ቡንደስሊጋ ብቃት ያላቸው ተጫዋቾችን በመሰብሰብ ይታወቃል። ባየር ሚንሽን አይንትራክት ፍራንክፉርትን ከትናንት በስቲያ አሸንፎ የያዘው ሶስት ነጥብን ጨምሮ ባሰባሰበው 35 ነጥቡ ከተከታዩ ላይፕሲጅ ቡድን በስምንት ነጥብ ይበልጣል። ላይፕሲጅ ከሻልከ በአንድ ነጥ በልጦ 27 ነጥብ ይዞ ባየር ሚሽንን ይከተላል። በስፔን ላሊጋ ግጥሚያ በደረጃ ሰንጠረዡ ስድስተኛ ደረጃ ላይ የሚገኘው ቪላ ሪያልን ትናንት ሁለት ለዜሮ ያሸነፈው ባርሴሎና 39 ነጥብ ይዞ ይመራል። ቫሌንሺያ በ34 ነጥብ ይከተላል። አትሌቲኮ ማድሪድ በአንድ ነጥብ ዝቅ ብሎ ደረጃው ሶስተኛ ነው። የመሪው ባርሴሎና አጥቂ ሊዮኔል ሜሲ በ14 ግቦች በኮከብ ግባግቢነት እየመራ ይገኛል። የቫሌንሺያው ሲሞን ዛዛ በ10 1 ግቦች ሲከተል የሴልታ ቪጎ ኢያጎ አስፓስ 9 ግቦች አሉት፣ ሶስተኛ ነው። ኤስፓኞላ ቢሮኛ ዛሬ ማታ ይጋጥማሉ። የሻምፒዮንስ ሊግ 16 ቡድኖች ድልድል ዛሬ ይፋ ሆኗል። ሪያል ማድሪድ እና ፓሪስ ሴን ጀርሜን በሚያደርጉት ግጥሚያ ክርስቲያኖ ሮናልዶ እና የቀድሞ የቡድኑ አባል ኔይማር ይፋጠጣሉ። ቼልሲ የአምስት ጊዜ ሻምፒዮንስ ሊግ ባለድል ከሆነው ባርሴሎና ጋር የሚያደርገው ግጥሚያም እጅግ የሚጠበቅ ነው። አድማጮች የስፖርት ጥንቅራችን በዙ ይደመደማል። ማንተጋፍቶት ስለሽነኝ አስተያየትና ጥቆማቸው አይለየን። መልካም ጊዜ። ጤና ይስጥልኝ።